የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ነሐሴ 19 2016 ዓ ም ዝግጅታችን ጀመረ። ኢትዮጵያ የተለያዩ አካባቢዎች የሚፈጸሙ የሰው እገታዎችና የፈጠሩት አገራዊ ስጋት። እዚህ እገታዎቹ ሲከሰቱ ሰዎቹ ቀድሞ ለፖሊስ አሳውቀው ወይም ለሌላ ሕግ አስፈጻሚ አካላት ተናግረው መፍትሔ እንዲበጅላቸው የሚፈልጉት በራሳቸው መፍትሔ ለማምጣት ነው የሚሞክሩት። ይሄ የሚያሳይክ በማህበረሰቡ ደረጃ በመንግስት ላይ ያለው እምነት በጣም በጣም እንደወረደ ነው። የሰማችኋቸው ኔዘርላንድ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት የሚሰሩት የፖለቲካል ሳይንስና ህግ ባለሙያው ዶክተር አደም ካሴ ናቸው። በኋላ ላይ አሳሳቢ የሆነ መጥተዋል በተባለው የሰዎች እገታ ዙሪያ ሀሳባቸውን ያጋሩናል። ሲዲ በሲዲ አርትም እሸጣለሁ ብትይ በካሴትም እንደዚህ እንደተለመደው አባዘች እሸጣለሁ ብትይ ማጫወቻው ዲቫይሱ የለም። አሁን ደግሞ እየሰማችኋቸው የሰዋ ሰው መተግበሪያ ስራ አስኪያጅ የሆኑትን አቶ ሀብቱ ነጋሽን ነው የኢትዮጵያን ሙዚቃዎች በቴክኖሎጂ በመታገዝ ለአድማጭ እያደረሱ የሚገኙት መተግበሪያዎች በኢትዮጵያ የሙዚቃ ኢንዱስትሪ እየተጫወቱት ያለውን ሚና በምሽቱ መሰናዷችን እንቃኛለን። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች የእለተ ሁድ ነሐሴ 192016 ዓ ም የመስታወ ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው እኔ ስመኝሽ የቆየና ደረጀ ደስታንን። ንጉሱ ታምሬ በቅንብሩ አብሮን ያመሻል። የፕሮግራሙ ዋና አዘጋጅ ቆንጅት ታየናት። በምሽቱ መሰናደዋችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን የሚዳስሱ ዘገባዎችን ወደ እናንተ እናደርሳለን። ዘና የሚያደርጉ ሙዚቃዎችን ማሰናድተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የሱዳን ጦር ኃይል መሪ አብደልፈታ አልቡርሃን ከባላንጣ ጦር አመራሮች ጋር ስዊዘርላንድ ላይ ሊደረግ በታቀደው የሰላም ንግግር ላይ እንደማይሳተፉ አስታውቁ። ለመቶ ዓመታት መዋጋትን እንደሚመርጡም ተናግረዋል። ወደ ጄኔቫ አንሄድም፣ ለመቶ ዓመታት እንዋጋለን ሲሉ ለጋዜጠኞች ተናግረዋል። አልቡርሃን የአልቡርሃን ወታደሮች ላለፉት አስራ ስድስት ወራት የፈጥኖ ደራሹን ጦር ኃይል አባላት ሲፋለሙ መቆይታቸው ይታወሳል። የህዝቦችን ስቃይ ለማቃለልና ዘላቂነት ያለው የተኩስ አቁም ለማምጣት ያለመችው ዩናይትድ ስቴትስ ነበረች ነሐሴ 14 የሰላሙን ንግግር ስዊዘርላንድ ውስጥ እንዲጀመር ያደረገችው። የፈጥኖ ደራሹ ኃይል ልዑካን በስፍራው ቢገኙም የሱዳን ጦር ኃይሎች በማዕቀፉ ደስተኛ ባለመሆናቸው በንግግሩ ላይ ሳይተሳተፉ ቀርተዋል። ይሁንና ከሸምጋዮች ጋር በስልክ ሲነጋገሩ ቆይተዋል። ከዩናይትድ ስቴትስ በተጨማሪ ንግግሩ በሳውዲ አረቢያ፣ ስዊዘርላንድ፣ የአፍሪካ ህብረት፣ ግብፅ እንዲሁም የተባበሩት አረብ ኤምሬቶች የተዘጋጀ ሲሆን የተባበሩት መንግስታት ድርጅትም ሱዳን ውስጥ ሕይወትን የማዳንና ሰላምን የማላቅ ትብብር ቡድን ሲል የሰየመው ተቋምን ያሳትፋል። ንግግሮቹ ካለ ተኩስ አቁም ስምምነት አርብ ዕለት ቢጠናቀቁም በዓለማችን ከአስከፊዎቹ አንዱ መሆኑ ከተነገረለት ሰብአዊ ቀውስ ጋር እየታገለች ባለችው ሀገር ሁለት ቁልፍ መተላለፊያ መስመሮች በኩል እርዳታ በሚገባበት ሁኔታ ላይ ግን መሻሻል ታይተዋል። አሰቃቂው ጦርነት ከአምስት ሰዎች መካከል አንደኛውን መኖሪያውን ለቀው እንዲሸሽ ያስገደደ ሲሆን በአስር ሺዎቹ የሚቆጠሩ ሰዎችን ገድለዋል። ከአገሪቱ ህዝብ ግማሽ በላይ ማለትም 25 ሚሊዮን ያክል ህዝብ አጣዳፊ ረሃብ ተጋርጦበታል። ዘገባው የኤፍፒ ነው። በኮንጎ ብራዛቪል 21 ኤምፓክስ በተሰኘ ወረርሽኝ የተያዙ ሰዎች መመዝገባቸውን የሀገሪቱ የጤና ጥበቃ ሚኒስትር ሁድለት ለመንግስት ቴሌቪዥን ተናግረዋል። ጊልበርት ሞኮኪ የመካከለኛው አፍሪካ ሀገር 158 ተጠርጣሪዎችን ከዓመቱ መጀመሪያ አንስተው መመዝገቧን፣ ሀያ አንድ ያክሉ በሽታው እንዳለባቸው መረጋገጡን አስታውቀዋል። በቅርብ ጊዜ በበሽታው የተያዙ ሰዎች የታወቁት ሐሙስ ዕለት መሆኑንም አስታውቀዋል። በቀደመው ጊዜ የዝንጀሮ ፈንጣጣ በሚል መጠረው የሚታወቀው ተላላፊ በሽታ የሚያያዙ ሰዎች ቁጥር በምስራቅና መካከለኛው አፍሪካ እየጨመረ ነው። ቫይረሱ በእስያና አውሮፓ ጭምር እየታየ ሲሆን የዓለም ጤና ድርጅት ዓለም አቀፍ የጤና አደጋ በሚላው ጉጆታል። ቫይረሱ ከ15ቱ የኮንጎ ብራዛቪል ግዛቶች መካከል አምስቱ ውስጥ መከሰቱ ተዘግበዋል። ከግዛቶቹ መካከል ደናማዎቹ ሳንጋና ላይኮዋላ ግዛቶች በዋነኝነት ተጠቅተዋል። አዲሱ የኤምፖክስ ዝርያ በዲሞክራቲክ ኮንጎ የተዛመተ ሲሆን በዚህ ዓመት ብቻ 570 ያክል ሰዎችን ገድለዋል። መኮኩ በኮንጎ ብራዛቪል ወረርሽኙ አስደንጋጭ እንዳልሆነ ቢናገሩም ሰዎች እጅን አዘውትሮ መታጠብን የመሳሰሉ የመከላከያ እርምጃዎችን እንዲወስዱ ጥሪ አቅርበዋል። ኤምፓክስ ለብዙ አስርት ዓመታት የሚታወቅ ሲሆን ክላድዋን የተሰኘ አዲስ ይበልጥ ገዳይና ይበልጥ የሚተላለፍ ዝርያ በቅርቡ ቁጥሩ ለጨመረው ተጠቂዎች ቁጥር መንስኤ እንደሆነ እየተነገረ ነው። ዘገባው የኤፍፒ ነው። እስራኤል በደቡብ ሊባኖስ ዛሬ ረፋድ ላይ የአየር ድብደባ ያደረገች ሲሆን ጥቃቱ በሂዝቦላ ላይ የተፈጸመ የቅድመ መከላከል ጥቃት መሆኑን አስታውቃለች። ታጣቂ ቡድኑ ባለፈው ወር ከዋና አዛዦቹ የአንዱን ግድያ ለመበቀል በመቶዎች የሚቆጠሩ ሮኬቶችና ድሮኖችን ማስወንጨፉን ገልጸዋል። ከፍተኛው የተኩስ ልውውጥ ረጅም ጊዜ የተፈራውን ጦርነት የቀሰቀሰ ባይመስልም ነባሩን ውጥረት ግን ቀጥለዋል። ይህ በእንዲህ እንዳለ ግብፅ ሁለት ለአስር ወራት ያክል ጋዛ ውስጥ የዘለቀውን የእስራኤልና ሐማስ ጦርነት በተኩስ አቁም ስምምነት እንዲቋጭ ለማድረግ ያለመ የከፍተኛ አመራሮች ውይይቶችን እያስተናገደች ነው። ዲፕሎማቶቹ ድርድሩ የቀጠናውን ውጥረት ይቀርፋል የሚል እምነት አላቸው። የእስራኤል ጦር ጥቃቱን ያደረሰው ሄዝቦላ በእስራኤል ላይ ከባድ ሮኬቶችና ሚሳይሎችን ለማስወንጨፍ በማቀዱ ነው ብለዋል። ብዙም ሳይቆይ ሄዝቦላ ባለፈው ወር ከመስራሾቹ መካከል አንድ የሆነውን ፉአድ ሽኩርን ለገደለው እስራኤል በቤይሩት ላደረሰችው የአየር ጥቃት የመጀመሪያ ምላሽ የሚሆን ጥቃት በወታደራዊ ይዞታዎች ላይ መፈጸሙን አስታውቀዋል። ረፋድ ላይ የተኩስ ልውውጡ ያበቃ መስሏል። ሁለቱም ወገኖች ጥቃቶቻቸው ያነጣጠሩት በወታደራዊ ኢላማዎች ላይ ብቻ እንደነበረ ተናግረዋል። በተፈጸመው ጥቃት ሊባኖስ ውስጥ ቢያንስ ሶስት ሰዎች መገደላቸው ሲገለጽ፣ በእስራኤል በኩል የደረሰው ጉዳት እስካሁን አልተገለጸም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የካቢኔው ስብሰባ በተጀመረበት ሰዓት እንደተናገሩት ወታደራዊ ኃይሉ በሰሜን እስራኤል ላይ ያነጣጠሩ በሺዎች የሚቆጠሩ ሮኬቶችን ማምከኑን ገልጸው ዜጎች ከሀገሪቱ ጦር ግንባር እዝ የሚሰጠውን መመሪያ እንዲከተሉ አሳስበዋል። ጥቃቱ በእስራኤል ውስጥ ባሉ በርካታ ጣቢያዎች ላይ ያነጣጠሩ ከ320 በላይ የካትዩሻ ሮኬቶችና ብዙ ቁጥር ያላቸው ሰው አልባ አውሮፕላኖችን ያካተተ መሆኑን የገለጸው ሂዝቦላ በበኩሉ የመጀመሪያው ምዕራፍ የአጸፋ ጥቃት ማብቃቱን አስታውቋል። የአሁኑ ጥቃት ወደ እስራኤል ግዛት ይበልጡኑ የዘለቁ ጥቃቶችን ለመፈጸም እንደሚያስችለውም ተናግረዋል። ዘገባው የአሶሺየትድ ፕሬስ ነው። አድማጮቻችን፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከምሽቱ የአሜሪካ ድምፅ ዝግጅቶች ጋር አብራችሁ ቆዩ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሰኔ 19 2016 ዓ ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ከዓለም ዙሪያ የተሰባሰቡ ዜናዎችን ሰምተን የተመለስ ነው ደረጀ። ዝግጅታችንን እንደተለመደው በሙዚቃ እንጀምራለን። ልክ ነው ስመ እኚሽ አድማጮቻችንም የትኛውን ሙዚቃ እንደምንመርጥ እየጠበቁ ይመስለኛል። እኛም ተዘጋጅተናል። ተአምር ግዛው ምነዋ እያለች በምትጫወተው ሙዚቃ የእሁድ መስታወት መሰናዷችንን እንጀምራለን። I'll kill. i yeah. እዛው ምን ነዋ እያለች የተጫወተችው ሙዚቃ ነው፣ ሰምተን የተመለስ ነው። አሁን ወደ መጀመሪያው የምሽቱ መሰናዷችን እንለፍ። በኢትዮጵያ የተለያዩ አካባቢዎች በሰዎች ላይ የሚፈጸሙ እገታዎችን እና የፈጠሩትን ሀገራዊ ስጋት ይዳስሳል። ኢትዮጵያ የተለያዩ አካባቢዎች በታጠቁ አካላት የሚካሄዱ የሰዎች እገታዎች እየጨመሩ መምጣታቸውን የመብት ተቋማት ይገልጻሉ። በአሁኑ ወቅት እገታዎች ከሰላምና ጸጥታ ጉዳዮች ባለፈ አማራጭ የገቢ ማስገኛ እየሆኑ መጥተዋል የሚሉት ኔዘርላንድ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ተቋም የሚሰሩት የፖለቲካ ሳይንስና ህግ ባለሙያው ዶክተር አደም ካሴ፣ ይህም የመንግስት ህግ የማስከበር አቅም እያሽቆለቆለ መምጣቱን ያሳያል ብለዋል። መፍትሄውም ከታጠቁ አካላት ጋር በመወያየት ለችግሩ ፖለቲካዊ መፍትሄ ማምጣት መሆኑንም ያሰምሩበታል። የአሜሪካ ድምፅ ያነጋገራቸው እገታ የደረሰባቸው ነዋሪዎች በበኩላቸው ገንዘብ ከፍለው ከተለቀቁ በኋላ ወደ ቤተሰቦቻቸው ሲመለሱ ለስነ ልቦና ጉዳት መዳረጋቸውን ተናግረዋል። አብዛኞቹም በነፃነት ስለ ጉዳዩ ማውራት ስለሚፈሩና ለደህንነታቸው ስለሚሰጉ ቃለ መጠይቅ ከመስጠት ተቆጥበዋል። በዚህ ጉዳይ ላይ የመንግስትን ምላሽ ለማካተት ያደረግነው ጥረት አልተሳካም። ሆኖም ባልደረባችን አስማማዬ ነው ተጎጂዎችን እና የተለያዩ ባለሙያዎቹን አነጋግሮ በዚህ ዙሪያ ያሰናዳው ዘገባ ቀጥሎ ይቀርቧል። በኢትዮጵያ የተለያዩ አካባቢዎች በታጠቁ አካላት የሚካሄዱ የሰዎች እገታዎች እየጨመሩ መምጣታቸውን የመብት ተቋማት ይገልጻሉ። የኢትዮጵያ ሰባዊ መብት ኮሚሽን ከወር በፊት ይፋ ባደረገው ዓመታዊ ሪፖርቱ በሲቪል ሰዎች ላይ የሚደርሱ እገታዎች አሳሳቢነታቸው እየጨመረ መምጣቱን ገልጿል። በሰኔ ወር መጨረሻ በገብረ ጉራቻ ከተማ አቅራቢያ ከታገቱት የደባርቅ ዩኒቨርሲቲ ተማሪዎች መካከል አንዱ መሆኑን የገለጸልንና ለደህንነቱ ሲል ስሙ እንዲገለጽ ያልፈለገ ተማሪ ለአሜሪካ ድምፅ እንደተናገረው ቤተሰቦች የጠየቁትን 150 ሺህ ብር ከፍለው ከአንድ ወር እገታ በኋላ የተለቀቀው በቅርቡ ነው። በፍጥነት ብር አስገቡ ካላስገባቸው ያው ትገል ላላቸው ያው በሞታቸው አይቀር ምንም ቢሆን ያው ብር ማስገባት ነው እያሉ ብር በፍጥነት እንዲያታስገቡ እያሉት ከዛም ብር ስንት ያክል እንደሆነ ለማወቅ እንፈልጋለን እያሉ በየቀን ይገርቡ ያው እናስገባለን እያለ ያው ያው ዲያ ነበሩ። ከየትም ብር አያመጡም ያው እነሱን እናስገባለን ያው ያው ያ ያው የአሜሪካ ድምፅ በዚህ ዘገባ ላይ ለማካተት እገታ ተፈጽሞባቸው የተባሉ የተለያዩ አካባቢ ነዋሪዎችን ለማነጋገር ጥረት ያደረገ ቢሆንም አብዛኞቹ ለደህንነታቸው እንደሚሰጉና አጋቾቹ እንዳይናገሩ እንዳስጠነቀቋቸው በመግለጽ ለቃለመጠይቅ ፈቃደኛ ሳይሆኑ ቀርተዋል። ይሁንና ከዚህ በፊት በአማራና ኦሮሚያ ክልሎች የተፈጸሙ እገታዎችን በተመለከተ ታግተው የተለቀቁትንና ቤተሰቦቻቸውን በማነጋገር የአሜሪካ ድምፅ በሰራቸው ዘገባዎች ለገታ ማስለቀቂያ እስከ ግማሽ ሚሊዮን ብር እንደተጠየቁ ተናግረዋል። ኔዘርላንድስ በሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት የሚሰሩት የፖለቲካል ሳይንስና የህግ ባለሙያው ዶክተር አደም ካሴ በተለያዩ የአገሪቱ አካባቢዎች የሚታዩ እገታዎች የመንግስት ህግ የማስከበር አቅም መዳከምንና ማህበረሰቡም በመንግስት ላይ እምነት እያጣ መምጣቱን የሚያሳይ ነው ይላሉም። አሁን በተለይ በቅርብ ጊዜ በጣም እየሰፋ የመጣ በሚዲያዎችም፣ በተለያዩ በተለይ ሶሻል ሚዲያ ላይም ሰፊ የሆነ ድርሻ እየያዘ የመጣ ጉዳይ ነው። እንግዲህ ሙሉ የሚከሰተውን ያክል እንኳን ለማወቅ ይከብዳል። ምክንያቱም በየቦታው በየከተማው ማንሰማው ብዙ ነገር ነው ያለው። በአጠቃላይ ግን ይሄ ነገር የሚያሳየው በእኔ እምነት ሁለት ነገር ነው። አንደኛ የመንግስት የሚባለው ሀገር የሀገሪቱ አቅም ከመንግስት ካልሆኑ በተለይ የታጠቁ አካላት አን አቅም ቀነሰ እየደከመ መሄዱን የሚያሳይ ነው። ሁለተኛው ደግሞ ከዚህ ክፈይ ጋር ተያይዞ የህግ የበላይነት እንደ መንግስትም እንደ ህዝብም እምነት በህግ የበላይነት ላይ እምነት ያለመኖሩ ይህን ምናልባት በደንብ የሚያሳየው እዚህ ግታዎች ሲከሰቱ ሰዎቹ ቀድመው ለፖሊስ አሳውቀው ወይም ለሌላ ህግ አስፈጻሚ አካላት ተናግረው መፍትሄ እንዲበጅላቸው የሚፈልጉት በራሳቸው መፍትሄ ለማምጣት ነው የሚሞክሩት። ይሄ የሚያሳይክ በማህበረሰቡ ደረጃ በመንግስት ላይ ያለው እምነት በጣም በጣም እንደወረደ ነው። እንግዲህ ከዚህም አንጻር ነው ካለው የኢኮኖሚ ችግር ካለው የግጭት አውድ አንጻር ደግሞ ይሄ ነገር አዋጪ የስራ ፈጠራ ቢባል አይነትም እንግዲህ አንዳንዶች የተደራጁ ናቸው። የተወሰነው ደግሞ ግን ያልተደራጀ ለራሱ የዝርፊያ አካል እንደሆነ ይህም ሁሉም መጀመሪያ ካልኳቸው ዛሬም ከመንግስት መዳከም ከህግ የበላይነት ጉዳይ መዳከም ተያያዘው የሚመጡ ጉዳዮች ናቸው። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር በሰኔ ወር ባወጣው ሪፖርቱ በኢትዮጵያ ተፈጽመዋል ካላቸው የሰብአዊ መብት ጥሰቶች መካከል እገታ አንዱ መሆኑን ገልጿል። የፖለቲካል ሳይንስና የግብ ባለሙያው ዶክተር አደም ካሴ አሁን ላይ እገታዎች ከሰላምና ጸጥታ ጉዳዮች ባለፈ አማራጭ የገቢ ማስገኛ ተደርገው መቆጠር መጀመራቸውም አሳሳቢ መሆኑን ይናገራሉ። አለመረጋጋቱ የፈጠረው አውድ ነው። ይህን ነገር ያመጣው እንግዲህ የትኛው ነው የሚብሰው፣ የተደራጀው አካላት ናቸው ወይስ ደግሞ በግለሰብ ደረጃ የሚከት ወንጀል ደረጃ የሚከስ ነው የሚለውን በአሁ በጣም ነው የሚከብደው። ነገር ግን ሁለት ነገር አለ። አንደኛ በመንግስት በኩልም በታጥቀው በሚታገሉ አካላት ውስጥም የቁጥጥር የዲስፕሊን ማለት አለ። በጣም ያ ማለት ምንድን ነው? በእነዚህ በመንግስትም በታጠቁ አካላት ውስጥ ያሉ ሰዎች ሙስና የሚባሉ ማለት ነው፣ በመንግስት ውስጥ በሌላኞቹ ደግሞ የዲስፕሊን እጥረት የሚያሳየው፣ አብረው የሚታጠቁ የሚታገሉ፣ ነገር ግን በጎን እንደ ስራ ይህንንም የሚጠቀሙበት አካላት አሉ። አንዳንዶች ደግሞ ግጭቱን ተጠቅመው ከእነዚህ ከታጠቁ አካላት ከመንግስት ጋርም ግንኙነት የሌላቸው ልክ እንደ ገቢ ማግኛ የዝርፊያ አድርገው የሚጠቀሙ አሉ። ሌሎች ደግሞ እንደዚህ በግለሰብ ደረጃ የሚከሰት ሁሉም ቦታ አለ። እንግዲህ ይኸኛው ብዙ ነው፣ ያኛው ትንሽ ነው ማለት ይከብደኛል። ነገር ግን ያለው የግጭት አውድ እና መጀመሪያ እንዳልኩት ደግሞ ከዛ ግጭት ጋር ተገናኝቶ የመንግስት እና የሀገሯ አቅም ነቀ ቡልነት መቀነስ የሚያሳየው ይሄ ደግሞ እንደ አዞሪት ደግሞ ይሄ ነገር ቢመጠት እየተከሰሰ ይሄን ደግሞ በመንግስት ላይ ያለውን እምነት እየመለጠ እየሸረሸረው ገበላይነት ላይ ያለውን ጉዳይ እየበለጠ የሚሸረሸረው ነገር ነው ይኖረ እና ምናልባትም ሰላም እንኳን ቢመጣ በንግግር በሌላ ነገር ከታጠቋ ባለቀ ይህን ነገር ለመቆጣጠር ጊዜ ሊወስድ ይችላል፣ የሚል እምነት አለ። በተለይ በተለይ ደግሞ እየተስፋፋ ሄድ ሰላም ቢመጣ ተመልሶ ነገሮች ይስተካከላሉ ብዬ ያስባለሁ። ነገር ግን ይሄ ግጭቱ በቆየ ቁጥር ይሄ ነገር እየተስፋፋ ስለሚሄድ በሰላም ድርድር እንኳን ትልልቅ የሚባሉ አካላት ቢታረቁ ና ቢስምምነት ቢመጣም እንኳን እነዚህ ነገሮች የማቆም ህገወጥነትን የመስፋፋቱን የማቆም ከፍተኛ ጫና ነው የሚፈጥረው። በቅርቡ ታግተው ከተለቀቁ ተማሪዎች መካከል የሆነውና ስሙ እንዳይገለጽ የጠየቀን ተማሪ ከገተው ተለቆ ወደ ቤተሰቦቹ ቢመለስም አሁንም የደረሰበትን ስቃይ በማስታወስ ለስነ ልቦና ጉዳት መዳረጉን ይናገራል። ስለ ልቦና ጫና በጣም ደርሶብናል። ያው በዛም ባለንብረት ወደዚህ መጠን ያው እንደገና እንደው ትምህርቱ የሚባል ነገር ሁለተኛው ዳላይደን አንማር የሚያለን ያው በጣም እንትን እያለን ነበር። እዛ ተኝተን ስላላደር ነው ያው እየመጡን እያሰቃዩን ስለቆዩ ያው የመጡበት ቦታውን እያመመን ብዙም ስላላደኛል እዚህ ተኝተን እያለን ያው እሱ ነው የሚያሳስ በዚህ ጉዳይ ላይ የመንግስት ምላሽ ለማካተት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉን ለማግኘት ተደጋጋሚ ጥረት ብናደርግም ስልክ ባለማንሳታቸው ሊሳካልን አልቻለም። ዶክተር አደም የችግር አፋጣኝ መፍትሄ ማግኘት ካልቻለ ሀገሪቱ ወደ ባሰ ችግር ውስጥ እንደሚከታት ይገልጻሉ። መፍትሄውም ታጥቀው ከሚንቀሳቀሱ አካላት ጋር ሰላም ለማምጣት የሚደረጉ ፖለቲካዊ ንግግሮችን ማጠናከር መሆኑን ተናግረዋል። አንዱ ደግሞ እንዳልኩት ኢትዮጵያ እንደ መንግስት አቅሙ ይህም ኢፌክቲቭነሱ እየቀነሰ መጥቷል ባለፉት አመታት እንግዲህ በአንፃራዊነት ማለት ነው። ያው ከመንግስት ውጭ ያሉ አካላት አቅማቸው፣ ጉልበታቸው እያደገ ሲሄድ በአንፃራዊነት የመንግስት የሀገሪቱ አቅም ደግሞ እየቀነሰ የሚሄደበት ነገር አለ። ይሄ በጣም አደገኛ ነው። አብዛኛዎቹ በጣም ችግር ውስብስብ የሆነ ዝርፊያ፣ ውንብድና፣ የህግ ማጣት፣ የስርዓት ማጣት የሚታይባቸው ሀገሮች አብዛኛዎቹ እንደዛ አይናቸው የመንግስቱ ከመንግስታዊ ካልሆኑ አካላት አንፃር ሲዳከም ነው። እንዳልኩ እስካሁን ድረስ በአንጻራዊነት ችግሩ ሰፊ ቢሆንም መፍትሄ ከተገኘ ለግጭቱ ይህ ነገር መቆጣጠር ይቻላል የሚል እምነት አለ። ነገር ግን ይህ ነገር እየቀጠለ ሄደ ቁጥር በመንግስቱ በኩልም ሆነ በታጠቀው በሚታገሉ አካላት ውስጥ የስርዓት መጉደል፣ የወንብድና ነገር እየበዛ ሲሄድ ራሱን የቻለ ኢኮኖሚ፣ ራሱን የቻለ ስርዓት ይፈጥራል። ሄዶ ሄዶ በጣም ከፍተኛ የሆነ አደጋ ምናልባትም እንደ ዲያር ኮንጎ እና ሌሎችም ከፍተኛ የሆነ ችግር ውስጥ ሊያስገባን ይችላል። ይህም ነገር ታስቡበት ነው። እንግዲህ ወደ ሰላም ለመሄድ ጥሩ ስራ የሚያስፈልጉ ከዛ በተጨማሪው ደግሞ በተለይ ታጥቀው የሚታገለው አካላት መንግስት ደግሞ ራሳቸውን መሰብሰብ ማስተካከል አለባቸው። መንግስት ሙስናውን በመቆጣጠር ባንኮቹም፣ እንደዚሁ እነሱ ወንጀሎችን እንዲቆጣጠሩ በማድረግ ታጥቀው የሚታገሉ አካላት ደግሞ በታጣቂዎቻቸው በስርዓት የሚገዙበትን መርህ አቋቁመው በስርዓት ለራሳቸውም ሲሉ ስማቸው እንዳይወዱ በህዝብ ላይ ያላቸው አመኔታ እንዳይቀንስ ለራሳቸውም ሲሉ ከዛም አልፎ ደግሞ ስልጣን እንኳን ቢይዙ መጥተው ሊፈጥረውን የሚችለውን ችግር በማሰብ በጦራቸው በሚያስተዳድሩት ጦር ውስጥ ከፍተኛ የሆነ ዲስፕሊን እንዲኖር ማስተካከል ይኖርባቸው። የህዝብ ተወካዮች ምክር ቤት ሰኔ 27 ቀን 2016 ዓ.ም ባካሄደው ስብሰባ ላይ ተገኝተው ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የጦርነትና የግጭት አዙሪት እንዲያበቃ በትጥቅ ትግል ላይ ያሉ አማጽያን ኃይሎች በማንኛውም ጊዜ ወደ ንግግር ለመምጣት ከፈለጉ መንግስታቸው ዝግጁ መሆኑን መናገራቸው ይታወሳል። በተለያዩ የአገሪቱ አካባቢዎች ታጥቀው የሚንቀሳቀሱ ቡድኖች ግን መንግስት እውነተኛ ድርድር ለማካሄድ ዝግጁ አይደለም ሲሉ ይከሳሉ። በኦሮሚያ ከሚንቀሳቀሰው ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራው ቡድን ጋር በታንዛኒያ ተጀምሮ ከነበረው ንግግር በኋላም እስካሁን ከታጠቁ ቡድኖች ጋር መንግስት በይፋ ያደረገው ድርድር የለም። በቅርቡ የሥራ ዘመናቸውን ያጠናቀቁት የሰመኮ የቀድሞ ዋና ኮሚሽነር ዶክተር ዳንኤል በቀለ ሦስተኛው የኢትዮጵያ ዓመታዊ የሰብአዊ መብቶች ሁኔታ ሪፖርትን ይፋ ባደረጉበት ወቅት ኢትዮጵያ ከምትገኝበት የግጭት አዙሪት አውድ ለመውጣትና በዚሁ አውድ ለደረሱ መጠነ ሰፊ የሰብአዊ መብቶች ጥሰቶች በዘላቂነት እልባት ለመስጠት ከሰላማዊ መንገድ፣ ከውይይት፣ ከምክክርና ከሽግግር ፍትህ ሂደት ውጭ ሌላ አማራጭ የለም ማለታቸው ይታወሳል። ለአሜሪካ ድምፅ አስመማየ ነው። ዋሽንግተን ዲሲ። አድማጮች በኢትዮጵያ የተለያዩ አካባቢዎች በሰዎች ላይ የሚፈጸሙ እገታዎችንና የፈጠሩትን ሀገራዊ ስጋት የተመለከተውን ዘገባ ነው ተከታትለን የተመለስ ነው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይም በቀጥታ መከታተል ትችላላችሁ። አት ቪኦኤ አምሃሪክ የፌስቡክ ሃሽታግ፣ ቪኦኤ አምሃሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ የኢትዮጵያ ሙዚቃዎች ቴክኖሎጂን በመታገዝ ለአድማጭ እያደረሱ ስለሚገኙት መተግበሪያዎችን ይመለከታል። ሀገር በቀል የሆኑ የበይነ መረብ ሙዚቃ ማቅረቢያ ወይም ኦንላይን ስትሪሚንግ አገልግሎቶች የኢትዮጵያ ሙዚቃ ኢንዱስትሪን በከፍተኛ ሁኔታ መቀየራቸውን የሙዚቃ ባለሙያዎች ይናገራሉ። እንደ አውታር እልፍና ሰዋሰው የመሳሰሉ መተግበሪያዎች የኢትዮጵያ የሙዚቃ ኢንዱስትሪ የነበረበትን የግብይት ችግር ከመፍታት በተጨማሪ ባለሙያው የሚገባውን ፍትሐዊ ክፍያ እንዲያገኝ ማድረጉንም ይገልጻሉ። ሆኖም አንዳንድ ሙዚቀኞች ስራቸውን በመተግበሪያው ላይ ለማውጣት የሚገቧቸው አሳሪ በመሆናቸው በምትኩ በራሳቸው ዩቲብ ገጽ ላይ ለማውጣት መገደዳቸውን ለአሜሪካ ድምፅ ተናግረዋል። ስመኝሽ፣ እንግዲህ አንቺ የበየነ መረብ ሙዚቃ ማቢያ አገልግሎቶችን በኢትዮጵያ ሙዚቃ ኢንዱስትሪ ያመጣውን ለውጥ የሚዳስስ ዘገባ አሰናድተሻል። እሱም ተከታትለን እንመለስ። በርካታ ድምፃውያን አዳዲስ የሙዚቃ ስራቸውን ጨርሰው ለገበያ ለማውጣት አስሮ የሚይዛቸው ጉዳይ የላባቸውን ዋጋ በአግባቡ የማግኘታቸው ችግር ነበር። ቀደም ሲል በሸክላ፣ በካሴት፣ በኋላም በሲዲ የሚያሰራጩ አሳታሚ ነጋዴዎች አንዴ ከፍለው ከድምፃዊው የሚረከቡት አልበም የሚያመጣው ትርፍ ከድምፃውያን ኪስ አይደርስም። ጎን ለጎን ደግሞ በቀላሉ ኮፒ ተደርገው መሸጣቸው ባለሙያውንም ሆነ አሳታሚውን ለብዙ ፈተና ዳርጓል። አሁን ግን ያ አሰራር ተቀይሯል። ሙዚቃ በካሴትና በሲዲ የሚሸጥበት ዘመን አልፎ በበይነ መረብ አማካኝነት በሚደርሱ የሙዚቃ ማቅረቢያዎች ወይም የኦንላይን ስትሪሚንግ መተግበሪያዎች አማካኝነት ለአድማጭ የሚደርስበት ጊዜ ላይን ያለ ነው። ገና ከጅምሩ አንጋፋና ታዋቂ ሙዚቀኞችን በማስፈረም ገበያውን የተቀላቀለውና ከሀያ በላይ አልበሞችን ለሕዝብ ያደረሰው ሰዋሰው መልቲሚዲያ ስራ አስፈጻሚ ሀብቱ ነጋሽ ቀድሞ የነበረው አሰራር ሁኔታዎች አስገድደውትም ቢሆን በቴክኖሎጂው መተካቱን ይናገራል። አሁን ወደዚህኛው አለመግባት ራሱ ብትፈልጊ የነበሩት ነገሮች ስለሌሉ አማራጭም የለም የግድ ተገደን የምንገባበት ነገር ነው የሚሆነው። እና ሲዲ በሲዲ አርትም እሸጣለሁ ብ በካሴትም እንደዚህ እንደተለመደው አባዘች እሸጣለሁ ብት ማጫወቻው ዲቫይሱ የለም። ለመጨረሻ ጊዜ ታተመው እንዲያውም ሰክሰስ ሰክሰስፉል አልበም መማልጠራልሽ ሰባት ሺ ታትሞ አራት ሺ ተመልሷል። በጣም ሰክሰስፉል አልበም ሆኖ እንኳን አሁን ወደዚህኛው መግባቱ ሰው ስለወደድን ስለፈለግን ብቻ ሳይሆን ሁኔታዎች አስገድደውን ተላምደ ነው ወደዛ ገብተናል። በክፍያና በማስታወቂያ አማራጮች ሙዚቃዎችን መከታተል የሚያስችለው ሰዋሰው የተሰኘው መተግበሪያ ከሁለት ዓመት በፊት ተመርቆ ወደ ስራ የገባ ሲሆን በአመት 918 ብር፣ በወር 90 ብር፣ በሳምንት 25 ብር፣ በቀን ደግሞ አምስት ብር ያስከፍላል። በነፃ መስማት የሚያስችል አማራጭ ቢኖረውም በየመሃሉ ማስታወቂያዎች ሊኖሩ የሙዚቃ አማራጮቹም የተገደቡ ሊሆኑ ይችላሉ። አቶ ሀብቱ ይህ አሰራር የሙዚቃ ባለሙያውን በከፍተኛ ሁኔታ ጠቅሞታል ይላሉ። እኛ የምናወጣውን አልበም የዜማ ደራሲው፣ ግጥም ደራሲው እና አቀናባሪው ካልፈረመ በቀር በተቻለ መጠን እነዛን ክሊድ አድርገን ነው የምናወጣቸው አልበሞችን። ይሄ ደግሞ ማለት ቀሪ ክፍያ ያለው ዜማ ደራሲ፣ ቀሪ ክፍያ ያለው ግጥም ደራሲ እና አቀናባሪ እሱን ሂዶ ሲያሳተ ሲያስፈርም ከኛ እንደሆነ ይታወቃል። እንደ ከፈል ነው ይታወቃል። የሚገባውን እንዲያገኝ ይሆናል ማለት ነው። ከዛ ውጪ ኢኮኖሚካሊም ደግሞ ከዚህ በፊት ተከፍሏቸው የማይታወቀውን አይነት ክፍያ ነው ከፍለን የመጣነው። ሪከርድ ሪከርድ ክፍያዎች በጣም ብዙ ሪከርድ ክፍያዎችን ከፍለናል። ሚኒመም ለጀማሪ ከፍል የነበረውን ዋጋ ማክሲመም እንኳን ሲከፈል አይደለም የነበረው። ሚኒመም እየከፈልን የነበረው ለጀማሪ አርቲስት ለመጀመሪያ ጊዜ አልበሙን ለሚያወጣ አርቲስት አንድ ሚሊዮን ብር ነበር እየከፈልን የነበረው። እንደ ሰዋሰው ያሉ መተግበሪያዎች የጥበብ ሰዎች ለስራቸው የሚገባቸውን እንዲያገኙ በማድረግ ዘርፉ እንዲነቃቃ እያገዙ ቢሆንም፣ ጎን ለጎን እንደ ዩቲዩብ ያሉ የግል የማህበራዊ ሚዲያ ገጻቸውን በመጠቀም ሙዚቃቸውን እየለቀቁ ያሉ በርካታ ድምፃውያንም ተበራክተዋል። እንደ ምሳሌም በቅርቡ አልበማቸውን ለህዝብ ያደረሱት ድምፃዊ አብዱ ኪያር እና ድምፃዊት ለምለም ኃይለሚካኤል ተጠቃሽ ናቸው። እነዚህ አርቲስቶች ለአመት የለፉበትን ስራቸውን ለምን በግል የዩትዩብ ገጻቸው ለመልቀቅ እንደሚመርጡ ከስድስት ወር በፊት ይሁን የተሰኘ አልበሙን በግል የዩትዩብ ገጹ የለቀቀውን ድምፃዊ ካሳሁን እሸቱን ጠይቀዋለሁ። እኔ እንዳሻኝ የራሴ ስራዎች ላይ ማዘዝ እንድችል ቪዲዮ መስራት ብችል እንዳሻኝ አድርጌ ለምፈልገው ነው ገበያም ለማቅረብ በራሴ ስም ቢሆኑ ይቀላል ከሚል ሀሳብ ነው ንብረቶቼን አንስቼ ለሆነ አመታት አድርጌ የሆነ ቦታ ላይ መጣል አልፈልግም፣ እውነት ለመናገር ምክንያቱም አንድ ሲንግል ሙዚቃ መስራት በራሱ የሚፈጀው ጉልበት፣ ጊዜ፣ ገንዘብ፣ እያንዳንዱ ነገር ቀላል አይደለም። እነዚህ ደግሞ አስራ አምስት ሙዚቃዎችን የያዘ ነው የኔ አልበም። ስለዚህ አስራ አምስት ሙዚቃ ስቱዲዮ ውስጥ ድምፅ ገብቶ ግጥምና ዜማ ጨርሶ ቅንብሩን ጨርሶ ሙዚቃ መሳሪያዎች አስቀርጾ በደንብ ሚክስ አስደርጎ ማስተር አስደርጎ ማውጣት እጅግ በጣም ነው የሚያደክመው። እንደ ቅርስ ናቸው ለልጆችም ንብረትነታቸው የራሴ የሚሆናሉ ከሚል ሀሳብ ሀብቱ ሙዚቃን ለአድማጭ ለማድረስ ዩትዩብ እንዳንድ አማራጭ ሆኖ ማገልገሉን ይስማማበታል። ነገር ግን መተግበሪያዎቹ የሚሰጡትን ያክል ተደራሽነትና ገቢ እንደሌለው ያስረዳል። በዩትዩብ የተወሰኑ የተወሰኑ ነገሮችም ዩትዩብ ደግሞ ሞር ለኦዲዮ ሳይሆን ለቪዲዮ ነው እንትን የሚያደርገው ፌቨር የሚያደርገው አይነሳቸው ከሆነ አልበም ብትለቂ ዩትብ ላይ አንድ ሁለት ሶስት ሙዚቃዎች ሚሊየን ሊያልፉልሽ ይችላሉ። ኦዲዮዎች ከዛ ውጭ አሉት ግን ጥሩ ሙዚቃ ተሰማ ሲባል ሁለት መቶ ሺ እና ሶስት መቶ ሺ አያልፍም። ኦቨርኦል ሁሉን ደምረሽ ብታስቀምጭው አራት ሚሊዮን አምስት ሚሊዮን አካባቢ ነው ሰክሰስፉል አልበም የሚባለው የሚያገኘው ቪው ይህን ደግሞ ኢትዮጵያ ውስጥ ነው። ሞስሊ ደግሞ ሊስነሮች ስለዚህ ኢትዮጵያ ውስጥ ባለው ፔመንት የዩቲዩብ ሙኒታይዜሽን ሬት ካልኩሌት ስታደርጊው ኦልሞስት ወደ ሁለት መቶ ሺህ ሶስት መቶ ሺህ ምናምን ብር አካባቢ ነው የሚደርሳቸው። አንድ ሺህ ብቻ ተከታዮች በነበሩት የዩቲዩብ ገጹ ላይ አልበሙን ያወጣው ካሳሁን አሁን የገጹ ተከታዮች ከሀያ ሰባት ሺህ አልፏል። ሙዚቃዎቹም ከሁለት መቶ ሺህ እስከ ሁለት ሚሊዮን ድረስ ተመልካች አላቸው። ተደራሽነቱና ገቢው አንድ አይሁን እንጂ በጊዜ ሂደት የሚመጣ ነው የሚለው ካሳሁን ታዲያ መተግበሪያዎቹ ለድምፃውያኑ የሚፈለገውን ጥቅም እያላስገኙ መሆኑንም ይናገራል። እኛ ሀገር ላይ ገና የኢንዱስትሪው አላደገም፣ ገና ስለሆነ ጥቅምና ጉዳቱን አርቲስቱም አላወቅም። የእውነት ለመናገር ሁለተኛ፣ እነዚህ ድርጅቶች በአብዛኛው የራሳቸውን ጥቅም ያዘነበለ ውል ነው የሚያመጡልሽ። ለምሳሌ አስር ዓመት ወር ከዛም በላይ እንዳሻቸው ሙዚቃዎቻችንን እንደፈለጉ ሊያዙበት ነው የሚያነጋግሩ። ያ ደግሞ እኛን ተጠቃሚ አያደርገንም፣ እነሱን ነው ተጠቃሚ የሚያደርገው። ፕሮሞሽንም በደንብ አስበውበት አይሰሩም። ከፈለገ በአስር ዓመት ከፈለገ በአስራ አምስት ዓመት ገቢው የገቢያቸው ሳይቋረጥ ይመጣላቸዋል። እኛ ግን ያንን ከሰራን በኋላ ትንሽም ገንዘብ ቢሰጡን ቁጭ ነው የምንለው። ለምሳሌ አንድ ድርጅት ያወራኝ ፕሮግራም ላይ አንድ ዓመት ከስድስት ወር ምንም ነጠላ ዜማ መልቀቅ እንደማልችል፣ ኮንሰርቶች ወይም ቪዲዮ ክሊፖች ሶስት ክሊፖች ግዴታ እንደሆኑና ከዛ በኋላ ነሱን እነሱን ማስፈቀድ እንዳለብኝ ነው ውል የሚጠይቁች። ያ ደግሞ በገዛ ንብረቴ ላይ አስገዳጅ ሆኖ ሲመጣ በእኔ በኩል ተቀባይነት ስለሌለው ነው በግሌ ያደረግኩት። ሌሎቹ ደግሞ የሚመቻቸውን የሚያደርጉም አሉ። ሰዋሰው መተግበሪያ ለድምፃውያኑ የሚያቀርበው ውል ግልጽና የኢትዮጵያን ሕግ መሰረት ያደረገ ነው የሚለው ሀብቱ በበኩሉ ድምፃውያንን ተጠቃሚ ባደረገና ሁሉንም ወገን በሚያስማማ መልኩ በውይይት እንደሚዘጋጅ ያብራራል። ሲንግል ማውጣት አልከለከልንም። የከለከል ነው ራሱ አልበም ላይ ሰው ራሱን ኦቨርሻዶ እንዳያደርግ፣ አንዳንዴ ደግሞ አቬሬብሊቲም አርቲስት ማኔ ሲደረግ ቱማች ኮንቴንትም ራሱ አርቲስቱን ይጎዳዋል። አልበም የራሱ ፔስ አለው ራሱ የአልበም ላይፍ ስፓኑ ጨርሶ እስኪሄድ ለማጠናከርም እኮ ይረዳናል። የሆነ ጊዜ ሲንግል መልቀቁ ግን እኔው ፕላትፎርም ላይ ከሆነ ይችላል። ከዛ ውጭ ሌላ ቦታም ደግሞ ከሆነ ትንሽ ፔሬድ ነው እንጂ የሚይዘው መብቱ ነው። ከፈለገም ደግሞ እንትን መጀመሪያ ኮንትራት ላይ የሚቀመጥልኝ ማለት ይችላል። ኤቭሪቲንግ ኢዝ አፕ ፎር ኒጎሲዬሽን። የክለቡ ነገር አርቲስት ሙሽራ ነው ብለን ነው የምናምነው። ስፔሻሊ አልበም የሚያወጣ አርቲስት ሙሽራ። ሙሽራ ደግሞ እንትን ማለት የለበትም አይደለ? በየቦታው መታየት የለበትም። ሞመንቱም በደንብ ኢንጆይ እንዳያደርገው በየቦታው እየታየ በየቦታው እየተገኘ እንትን እንዳይልበት ብለን ነው ቫሊዩ እንዳያስበት ብለን ነው። በአጠቃላይ ግን በበይነ መረብ የሙዚቃ ማቅረቢያ ወይም ኦንላይን ስትሪሚንግ መተግበሪያዎች አማካኝነት ሙዚቃዎችን ለአድማጭ ማድረስ የሙዚቃ ሲዲዎች በሕገወጥ መንገድ እየተባዙ ገበያውን ያጥለቀልቁበት የነበረውን ጊዜ ከመቀየሩ ባሻገር ሙዚቀኛው ባቀረበው ስራ ተጠቃሚ ሆኖ አድማጩም በፈለገው ጊዜና ፍጥነት በቀላል ዋጋ የሚያገኝበት መንገድ መፈጠሩን ካሳሁን ይስማማበታል። ለምሳሌ ትናንትና አንድ የሆነ የቴሌቪዥን ጣቢያ ፕሮግራም መሪዎች ደውለውልኝ ነበር፣ እና ይህ ከኔ አልበም ውስጥ ትዊስትና ፍቅር የሚለውን ሊከፍቱ ፈልገው ኮፒራይት የያዘባቸው እንደፈለጉ አሁን ማንም ሰው ብድግ ብሎ አንስቶ ለዚኛው ለዚኛው ብሎ ነገሩን አያባክንብንም። ጥያቄም ካለ የገቢም ምንጭ የሚሆንም ከሆነ እኛንም ተጠቃሚ አድርገው ነው እነሱ ሊሰሩ የሚችሉ አስገባሽ። ስለዚህ በዚህ ደረጃ እኛን ጠቅሙናል፣ ባይ የስነ ጥበብ ሰዎች ከቅጂና ተዛማጅ መብቶች ጋር በተያያዘ የሚገጥማቸውን ችግር ለመቅረፍ ለመጀመሪያ ጊዜ የኢትዮጵያ ሙዚቃዎችን በሞባይል ስልክ ማግኘት የሚያስችል አውታር የተሰኘ መተግበሪያ ይፋ የተደረገው በ2011 ግንቦት ወር ላይ ነበር። ህይወቱ ያለፈው ታዋቂው የሙዚቃ አቀናባሪ ኤልያስ መልካ፣ ድምፃዊ ዮሐንስ በቀለ ወይም ጆኒ ራጋ፣ ዳዊት ንጉሱና ሀይሌ ሩት በጋራ የመሰረቱት አውታር መልቲሚዲያ የቴክኖሎጂ ተግዳሮቶች ቢፈትኑትም አንድ ዘፈን ለማውረድ አራት ብር ከ ሀምሳ ሳንቲም ሙሉ አልበም ለማውረድ ደግሞ አስራ አምስት ብርም ያስከፍል የነበረ ሲሆን በመቶ ሺዎች የሚቆጠር ደንበኞችንም አፍርቶ ነበር። ሀብቱ ግን ከቅጂ ጋር የተያዘውን ችግር ለመፍታት አሁንም ብዙ ይቀራል ባይ ነው። አሁን ያለው ሁኔታ እንዲያውም ፊዚካሊ ትንሽ ከበድ ይላቸው ነበር፣ ዲጂታሊ በጣም ቀሎላቸዋል። የሚገርምሽ ስፔሻሊ ደግሞ ፓይረሲ ቴሌግራም ላይ ልነግርሽ አልችልም። በሰዓታት ያወጣሽው ነገር እዛው ይገኛል። ግን መግለጃ ብል እንዲሆን ለማድረግ አክሰሰብሊቲውን ማብዛት በነጻ ቢሆን ብለን ነው እኛም የገባንበት፣ እና በጣም አለ እንዲያውም ፊዚካሊ ሲዲ ኮፒ ከሚደረገው የበለጠ እዚህ በጣም ብዙ ሰዎች ነው ባን የሚበታትሉብት ስራሽን። ግን ሰሟት እንትንል እያለን ነው ኮፒ እያደረግን ነው። ሌሎች ፕላትፎርሞች ይሄን አይፈቅዱም። ቴሌግራም ግን ኦልሞስት ኢምፖሲብል ነው ለፓይረሲ የተፈጠረ አፕሊኬሽን እስኪመስል ድረስ ነው። ያም ሆኖ ግን ሰዋሰው ወደ ስራ ከገባበት ጊዜ አንስቶ በነበረው አንድ አመት በሚያንስ ጊዜ ውስጥ ቴድሮስ ካሳሁን ወይም ቴዲ አፍሮ፣ ጸጋ ይሸቱ ጸደኒያ ገብረ ማርቆስ አብነት አጎናፈርና ሌሎች ትልልቅ ድምፃውያንን ጨምሮ ወደ ሀያ የሚጠጉ ባለሙያዎችን ስራ ለሕዝብ አድርሷል። መተግበሪያውን የሚጠቀሙ ሰዎች ቁጥርም አንድ ሚሊየን መድረሱን ሀብቱ ይናገራል። ያለፈውን አንድ ዓመት ከስድስት ወር ታዲያ የጠፉ አልጠፋንም። የዩኒቨርሳል አልበሞችን እያወጣን ነበር። እንደምታውቂው ከዩኒቨርሳል ሚዚክ ጋር ተፈራርመን የዩኒቨርሳል ሚውዚኮችን እያወጣን ነበር። ሁለተኛ ደግሞ ስትሪሚንግ ፕላትፎርም፣ አንድ አልበም ሁለት አልበም ወይ ደግሞ ሶስት አልበም አውጥተሽ የምጠፊበት ነገር አይደለም። ይመጣሉ ብለን ኤክስፔክት የምናደርጋቸው አልበሞች በሰዓቱ መድረስ አልቻሉም። አንድ አልበም ብቻ ይዘሽ ደግሞ ማውጣት አትጀምሪም። አራት፣ አምስት፣ ስድስት፣ ሰባት፣ ስምንት አልበም ይዘሽ ነው መልቀቅ መጀመር ካለብሽ እና የሆነ ሰዓት ላይም ደግሞ የሀገሪቱ አክቹዋል ሁኔታ አስገድዶን ስለነበር እንትን ለማቆም ኢንተርቴንመንቱ ላይ መጥፎ ስለነበር አከታትለሽ ሞመንተሙን እንዳታጪ መልቀቅ አለብሽ አትሊስት አምስት አልበም ሚኒመም ያስፈልግ ነበር። አምስት አልበም ይዣለሁ፣ አሁን እንጀምራለን። የበይነ መረብ ሙዚቃ ማቅረቢያ ወይም ኦንላይን ስትሪሚንግ አገልግሎት ኢትዮጵያ ውስጥ ገና ያልተሰራበት ግን ለባለሙያዎቹ ብቻ ሳይሆን ለሀገሪቱም ትልቅ ገቢ ማስገኘት የሚችል የንግድ ዘርፍ መሆኑን ሁሉም ባለሙያዎች ይስማሙበታል። ቀደም ሲል የነበረው የቴክኖሎጂ አቅም እጥረት አሁን እየተቀረፈ ቢሆንም ለሙዚቃ ስራ ብሎም ለጥበብ ስራ መንግስት ትኩረት መንፈጉ ብዙ ነገሮችን አዳጋች እንዳደረገው ያስረዳሉ። ባለሙያው በሙያው እንዲደራጅ የቅጂ መብት ማህበራት እንዲስፋፉና የድሮ ሙዚቃዎችም እንደ ልብ እንዲገኙ በማድረግ ዘርፉን የበለጠ ማሻሻል እንደሚቻልም ይመክራሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ሀገር በቀል የሆኑ የበይነ መረብ ሙዚቃ ማቅረቢያ ወይም ኦንላይን ስትሪሚንግ አገልግሎቶችን በሚመለከተው ተከታትለን የተመለስ ነው። አሁን ወደ ሌሎች መሰናዶዎች ከማለፋችን በፊት ግን ትንሽ በሙዚቃ እረፍት ማድረግ አለብን። ልክ ብለሃል ደረጀ። ስለዚህ ከአብዱ ኪያር አዲስ አልበም ውስጥ አይዞ የሚለውን ሙዚቃን ጋብዛቸው መስታወት። ከሙዚቃው በኋላ ይመለሳል። ክያር የአይዞህ ሙዚቃ ዘና እንዳላችሁ እናምናለን አሁን ደግሞ ወደ ቀጣዩ ዘገባ እንለፍ አንተ በኢትዮጵያ በሚሰጡ ሽልማቶች ባለፈው ዝግጅት ጀምረኸው የነበረው ዘገባ ቀጣይ ክፍል ነው። ባለፈው ዝግጅታችን በቀደሙት መንግስታት በተለይም በንጉሰ ነገስቱ ዘመነ መንግስት የቀዳማዊ ኃይለሥላሴ የሽልማት ድርጅት በሙያቸው ልቀዋል ያላቸውን የጥበብ ሰዎችን በመሸለም ለሙያው የሚያደርገው አስተዋጽኦ እና በደርግ ዘመን መንግስት ራሱ ከሚያደርገው አብዮታዊና የጦር ሜዳል ሽልማትና በልዩ ልዩ ዘርፎች ለተሰማሩ ባለሙያዎች ይሰጥ ከነበሩት ሽልማቶች ውጪ በብሔራዊ ደረጃ የተካሄደ ምንም የሽልማት መርሃ ግብር እንዳልነበረ ጠቅሰን ነበር። በኢህአዴግ ዘመን ደግሞ ብቸኛ የነበረው የኢትዮጵያ የስነ ጥበባትና መገናኛ ብዙሀን የሽልማት ድርጅት ወደ ሁለት ዙር በሚደርሱ የሽልማት መርሃ ግብሮቹ ወደ ሀያ አምስት የሚጠጉ ባለሙያዎችን ከሸለመው በኋላ አቅምና መንግስታዊ ድጋፍ ባለማግኘቱ መክሰሙን አንስተናል። በዛሬው ዝግጅታችን ደግሞ በአሁኑ ዘመን እጅግ መብዛታቸው የሚነገርላቸውን የሽልማት ሰጭ ድርጅቶችና በዚያ ዙሪያ የሚካሄዱ ዝግጅቶችን እንዳስሳለን። ስለዚህ ደረጀ በቀጥታ የአማራ ብሔራዊ ክልል የቀድሞ የባህል ቱሪዝምና ማስታወቂያ ቢሮ ኃላፊ በመሆን ለረጅም ጊዜ ያገለገሉትን ያገለገሉትንና የኢትዮጵያ የስነ ጥበባትና መገናኛ ብዙሃን የሽልማት ድርጅት ቦርድ አባል የነበሩትን ጸሐፊና ተውኔት ደራሲ አቶ አለማየሁ ገብረ ሕይወት፣ በአዲስ አበባ ዩኒቨርሲቲ የቲያትርና የፊልም መምህር አቶ አንተነህ ሰይፉን፣ እንዲሁም በኢቢኤስ የቴሌቪዥን የዜናና ወቅታዊ ጉዳዮች ከፍተኛ ሪፖርተር ጋዜጠኛ ኤርሚያስ በጋሻውን አነጋግረህ ወደ አሰናዳኸው ዝግጅት እንለፍ። የሽልማት ጉዳዮችን አስመልክቶ በአንድ የሽልማት ዝግጅት ዙሪያ በተለይም በጋዜጠኝነት ጉዳይ ላይ እሱና የሙያ ጓደኞቹ ያላቸውን ትዝብትና አስተያየት የገለጸ መሆኑን በኢቢኤስ ቴሌቪዥን የዜናና ወቅታዊ ጉዳዮች ከፍተኛ ሪፖርተር ኤርሚያስ በጋሻው ያስታውሳል። ከዚህ ቀደም በአንድ የመጀመሪያው የሚዲያ ሽልማት ላይ እኔም ሌሎች በጋዜጠኝነት ላይ ያለው የሙያ ባልደረቦች ወይም ሀሳባችን የገለጽ ነው። ነገር ምንድን ነው በጋዜጠኝነት ውስጥ ብዙ ዋጋ የከፈሉ የተሰደዱ፣ የታሰሩ፣ የተገደሉ እንዲህ እንዲህ አይነት ባለሙያዎችን ከግምት በማያስገባ ጋዜጠኝነት በጣም ሰፊ ዘርፍ ሆኖ ሳለ ነገር ግን ያ ሽልማት ፕሮግራም የቴሌቪዥን ሆስት ወይም ፕሮግራም አቅራቢዎችን በሬዲዮም እንዲሁም ፕሮግራም አቅራቢዎችን በጣም ስምና ዝና ያላቸውን ብዙ ሰው የሚያውቃቸውን ሰዎችን ለማካተት የታሰበ በሚመስል ሁኔታ የተካሄደ ነበርና፣ ዘርፎቹ በበቂ ሁኔታ የተዘጋጁ ያልነበሩ፣ መሰርቶቹ በግልጽ ሁኔታ የተቀመጡ ያልነበሩ ሁሉንም የሚዲያ ዘርፍ ለምሳሌ በሚዲያ ውስጥ የዜና ጋዜጠኛ አለ፣ የፕሮግራም ጋዜጠኛ አለ፣ የምርመራ ጋዜጠኛ አለ፣ ብዙ አይነት ዘርፎች አሉ እና እነዚህን ሁሉ ዘርፎች ያላካተተ እና ደግሞ ብዙ ዋጋ የከፈሉ የሚዲያ ባለሙያዎችን እውቅና የማይሰጥ ሆኖ ስላገኘ ነው ነበር ከፍተኛ ቅሬታ አቅርበን የነበረው። በተወሰነ መልኩ ለማሻሻል ጥረት ተደርጓል። ያም በቂ ሆኖ ያገኘሁት አይደለም። ከዛ በኋላም ሌላ የሽልማት ፕሮግራም እንዲሁ እየተዘጋጀ ያለ አለ። በተሻለ መልኩ ብዙ ዘርፎችን ለማካተት የሞከረ ነው እሱ። ነገር ግን እሱም በሙያ ወይም በፕሮፌሽናል ሰዎች፣ በተመሰከረላቸው ምሁራን እና በጣም በአንጋፋ የሚዲያ ባለሙያዎች ሊዳኙ የሚገባቸውን ጉዳዮች በህዝብ ድምፅ ትኔ ማድረግ ሁኔታ ነው ያስተዋልኩበት። ምናልባት በቀጣይ ገና ጅምር ስለሆነ በቀጣይ ይስተካከላል የሚል እምነት አለኝ። አቶ አንተነ ሰይፉ በአዲስ አበባ ዩኒቨርሲቲ የቲያትርና የፊልም መምህር ሲሆን በመዝናኛ ኢንዱስትሪ አስተዳደር ዘርፍ ይሰራል። በአፍሪካ ጥናት የሚዲያ አርትና በሽልማት ዘርፍ በዳኝነትና በበጎ ፈቃድ ማስተባበር ሰርቷል። ከሽልማት አሰጣጥ ጋር ተያይዘው በተደጋጋሚ ከሚነሱ ጥያቄዎች መካከል ይሄኛው ዋነኛውና መሰረታዊ ነው ይላል። በአንደኛውና ማንኛው ነገር በጣም ተደጋግሞ የሚነሳው እነዚህን እውቅና የሚሰጡ ተቋማት ሽልማት የሚያበረቁ ተቋማት እነማን የሚለው መሰረታዊ ጥያቄ። ምክንያቱም አንዳንዶቹ እንደምታውቀው እኛ ሀገር አስር አመት ወይም ከዛ በላይ ይህን ከናው የቆዩና ራሱ ቀበሉነትን በጊዜ ሂደት የፈጠሩ አሉ። ግን ደግሞ በየጊዜው የሚነሱ ከዛ አንዴ ወይ ሁለቴ አድርገው የሚጠፉ ተቋማት አሉ። የራሳቸውን ሰው ብቻ እውቅና ለመስጠት የመጡት ከሚያስመስልባቸው ድረስ አንዴ አድርገት የከሰሙ በጣም በርካታ እንትኖች አሉ። እውቅና በሚሰጥበት ወቅት ጎልቶ የሚወጣው እውቅና ሰጪው ነው ወይስ ተቀባዩ? አቶ አንተነህ በትዝብት ይጠይቃል። እውቅና የሚሰጠው ከሚሰጠው አካል ይልቅ እውቅና ሰጪው ተቋም ጎልቶ የሚወጣበት ለምሳሌ በጣም አንድ ትንሽዬ ገና አዲስ ጀማሪ የሆነ በጣም ስሞል ኢንቲቲ በጣም ጃይንት ለሆነ አንድ ባለሙያ እውቅና ሲሰጥ ባለሙያው ነው የሚጎላው ወይስ ተቋሙ ነው ራሱን የሚሸጥበትና የሚጎ የሚል መከራከሪያ የሚያነሳ የሽልማቶች መኖር አጠያቂ አይደለም፣ የሚለው ጋዜጠኛው ኤርሚያስ በሚዲያው ዘርፍ ብቻ ሳይሆን በሁሉም ዘርፎች በዋናነት መነሳት ያለበት ጉዳይ አለ ይላል። በዋናነት ግን በዋናነት ግን በሌላውም ቢሆን በኪነ ጥበቡም ዘርፍ፣ በሙዚቃም፣ በፊልምም፣ በተለያዩ ዘርፎች ሽልማቶች መኖራቸው በጣም አስፈላጊ ነው። ዋናው ሊሰመርበት የሚገባው ግን ሽልማቶች ፕሮግራሞች መዘጋጀት ያለባቸው ምንም አይነት የጀርባ ኢንተረስት በሌላቸው የሙያ ማህበራት ፊልም ከሆነ በፊልም ሰሪዎች ማህበር፣ ሙዚቃ ከሆነ በሙዚቀኞች ማህበር፣ ሚዲያ ከሆነ በጋዜጠኞች ማህበር ወይም በሚዲያ ካውንስል፣ በእንዲህ አይነት አካላት ነው ሽልማት ፕሮግራሞች መዘጋጀት ያለባቸው። የሽልማትም ሆነ የእውቅና ዝግጅቶች መካሄድና መመራት ያለባቸው የተለያዩ ፍላጎቶችን ባስቀደሙ ግለሰቦች ሳይሆን በተሸላሚዎቹ የሙያ ዘርፎች ወይም በተደራጁ አካላት ነው የሚለውን የአቶ ኤርሚያስን አባባል አቶ አንተነ የሚጋራው ቢሆንም ይህ የሚከለከል አሰራርና ሕግ እስከሌለው ድረስ እውቅና ሰጪ ድርጅቶችን ተጠያቂ ሊያደርጋቸው የሚችል አሰራር አይኖርም ይላል። ይልቁንም መታየት ያለበት በግለሰቦች ወይም በቡድኖች መሰጠታቸው ሳይሆን ሽልማቶቹ የሚኖራቸው ተቀባይነትና የሚያጎናጽፉት የክብር ዋጋ ነው ሲል ይከራከራል። ደረጃጀትን በሚመለከት ያሁን በሀገሪቱ ህግ ነው ማንም ሰው ሊጠየቅና ሊዳኝ የሚችለው ብዬ አስባለሁ። ምንድን ነው ለምሳሌ ሌሎች በዚህ ጉዳይ ላይ ትንሽ በርት ሰው ቀድሞ የሰሩ ሀገራት ብንመለከት ሽልማቶች ኤቭሪዌር አሉ። ግለሰቦች ይሰጣሉ። ግለሰብ ስል ኢንዲቪዷል ፕራይቬት ካምፓኒስ ማለት ነው። ኢኒስሽኖች ይሰጣሉ። ይሄ ከመንግስታዊ ተቋማት ጋር ደግሞ አፊሌትድ የሆኑ የሚሰጡ ተቋማት አለ። አሁን ልዩነቱ ምንድን ነው? የትኛው ሞር ፕሬስቲዲየስ ነው? የትኛው የበለጠ ተቀባይነት እና ይሁንታ ያለው ነው መሰረታዊ ጥያቄ። ለምሳሌ የታወቀ ነው በተለይ አሁን በጣም ትልልቆቹ ሽልማቶች ስናያቸው አብዛኞቹ ከአካዳሚያ ጋር የተያያዙ ናል። ለምንድን ነው ሴንትር ኦፍ ኤክሰለንስ አካዳሚያ ነው ተብሎ ስለሚታሰብ እና ያንን ኒውትራል መንገድ ሊድ ያደርጋል ተብሎ ስለሚታሰብ እና አንድ ሴንትር ኦፍ ኤክሰለንስ ሊባል ከሚችል ተቋም የሆነ እውቅና ማግኘት እና አንተና ሳይኮፔልስ ከሚባል ድርጅት እውቅና ማግኘት እኩል አለ እንደሚታወቀው። እና እኛ ገር ባለው ነባሪያ ሁኔታ ግለሰቦች መሸለማቸው ወይ መንግስት መሸለሙ ብዙ ጊዜ ጥያቄ ይነሳበታል። ግን ያለው የህግ ማዕቀፍ ይሄን ይፈቅዳል። ለምሳሌ እኔ አንድ ተቋም አቋቋሜ ሽልማት መሸለም እችላለሁ ያውም የሽልማት ብቻ ተብሎ እንኳን የተቋቋመ ድርጅት አይደለም። ለምሳሌ የአንድ የመዝናኛ ምናምን ተቋም አቋቁሜ አንዱ ስራ ሽልማትና መስጠት ነው ብል ህጉ ይፈቅድል። ከዛ በኋላ ግን የምንጠይቀው ያንን ለመሸለም የሚበቃ ተቋም ነው ወይ፣ ምን አይነት ሌጋል ግራውንድ አለው፣ ምን አይነት ቤዝ አለው፣ ምን ተዘጋጅቷል፣ እንዴት ነው የሚያስኬደው የሚለውን የአሰራሩ ሁኔታ ውስጥ እንመጣለን ማለት ነው። እና እንግዲህ አሰራር፣ እንደሚታወቀው እኔ አሁን ንጹናቸው አይደሉም ብዬ መወንጀልም ማመስገንም አልችልም። ያው የሚነሱ ክፍተቶች እና የሚታዩ ክፍተቶች አሉ። በኢህአዴግ ዘመን ብቸኛ የነበረው የኢትዮጵያ የሥነ ጥበባትና መገናኛ ብዙኃን የሽልማት ድርጅት የቦርድ አባል የነበሩት ጸሐፊ ተውኔትና ደራሲ አቶ አለማየሁ ገብረ ህይወት እንደተባለው ሸላሚዎች በግልጽም ሆነ በድርጅት መልክ መዋቀራቸው ችግር ባይኖረውም አሰራራቸው ሊያስከትለው የሚችለውን ችግር ለማስቀረት የሚችል ፖሊሲና ቁጥጥር ግን ያስፈልጋል ይላሉ። እና ሸላሚዎቻችን ሸላሚዎች በድርጅት ደረጃ የሚሆን በግለሰብ የሚቋቋሙበት መንገድ ካለ ያ በፖሊሲ ተደግፎ ቢወጣ እና ደረጃውን የጠበቀ ቢሆን ስታንዳርድ ያለው ነገር ቢሆን ሆኖ ብዬ አስባለሁኝ። ምክንያቱም አንዳንድ ጊዜ ቅድም እንደጠቀስኩት በአንድ ጊዜ አንድ ሰባ ምናምን ሰዎች ሎ ጎል መሸለም አሁን ከሌ ሲባል ሰዎች እናውቃቸዋለን ጥሩ የሚገባቸው ዲዘርቭ የሚያደርጉ አሉ፣ ደግሞ ማን መሆናቸውን በደንብ የማይታወቁ ማከማጋ ተወዳድረው እንደተመረጡ የማይታወቁ አሉና ያ አንድ አይችልም። ሌላውን ዲስከሬጅ እንዳታደርግ አበረታታሉ ብለን ሌላውን ደግሞ የሚያስከፋ ወይም ነገር እንዳይመጣት ማድረግ ያስፈልጋል የሚል ሀሳብ ነው ያለኝ። ፖሊሲ ይኑር ጥንቃቄ ይወሰድ ሲባል ምን ማለት ነው? ፖሊሲውን የማውጣት የማስፈጸም ስራ የማን ኃላፊነት ሊሆን ነው? አቶ አለማየሁ መንግስት ጣልቃ ይግባ ማለት አለመሆኑ ግልጽ ሆኖ ይህን ሊያደርግ የሚችለው የመንግስት ክፍል እንደየዘርፉ ሊሆን እንደሚችል ያመለክታሉ። ይህን የሚመለከተው በየዛ ነ ለምሳሌ የባህል መስክ በተመለከተ የባህል ሚኒስትር ይመለከተዋል። ሽልማቱ ደረጃ ስታንዳርድ የማየት የማጥበቅ ነገር የሚቻለው እያስባለሁ ነው። ጣልቃ የመግባትና የመወሰን አይደለም፣ ግን ድርጅቶቹ ማድረግ የመደገፍ በሌላ በኩል ደግሞ አሰራራቸውን ደግሞ ደረጃ አሁን የጠበቀ መሆኑን የማረጋገጥ እንደዚህ ኃላፊነት ሊኖርባቸው ይመስለኛል። የሚዲያውንም ሴክሽን እንደዚሁ በሚዲያው በኩል ያለውን ክፍል እንደዛው በሌሎችም መስክ እያስባለሁ ይሄ ከሆነ ሽልማት አላማው ቀደም ጥሩ የሰሩ ሰዎችን ማመስገን የበለጠ እንዲሰሩ ማበረታታት ነው። ከሁሉ በላይ ግን ቴዎችን ማትጋት ነው። ይሄ ሙያ ያሸልማል፣ ይሄ ስራ ጥሩ ስራ ነው ብለው ተከታዮችን እንዲያፈሩ በር የመክፈት ነገር ስለሆነ በዛ አንጻር ያለውን ሚና በአግባቡ እንዲወጣ ደረጃውን የጠበቀ ያላቸው አሰባባቸው ግልጽ የሆነ የሽልማት ድርጅቶች መኖራቸው ጠቃሚ ነው፣ አስፈላጊም ነው ብያ ምናለሁ። አንዳንዶች ብዙ ጊዜ በተለይም በተለያዩ ዘርፎች ተሸላሚ የሚሆኑት በሙያው የላቁት ሳይሆን ታዋቂ ሰዎች፣ ታዋቂ ጋዜጠኞች ወይም ታዋቂ አርቲስቶች ናቸው፣ መስፈርቱ ሙያ ሳይሆን ዝና ነው ይላሉ። አቶ አንተነህ ይህን አይቀበለውም። አሁን ብዙ ጊዜ ታዋቂ ሴቶች ናቸው የሚሸለሙት፣ ምናም ምናምን ይባላል። የት ይሸለማሉ የመጀመሪያው ጥያቄ ስለተሸለሙ ለምን የሚል ጥያቄ ይመጣል ብዬ አላስብ። ግን ደግሞ አንድ በጣም ፖፕስታር የሆነ ሰው እና አንድ በጣም ጀማሪ የሆነ ሰው መልሶ ይሄ ጥያቄ ለማህበረሰቡም ተመልሶ የሚቀርብ ጥያቄ ይሆናል። ለምሳሌ እኩል ኦንላይን ቦት አድርጎ ቢባል ሰዎች ሳያዩና ሳያዳምጡ እንኳን ይሄ ጀኔራል ሶሳይት የምንለው ብቻ ቀርቶ ሳይሆን ማሱ ብቻ ሰው በአለማዎችም አይ እንትና ጥሩ ነው ግን እንትናን እንትና ወደዋለሁ ብለው ወይም ወዳታለሁ ብለው ቦት ያደርጋሉ። እንደዚህ አነባ ያዞች አሉና ይሄ ራሱ አብሮ ኦዲየንስ ዴቨሎፕመንት የሚባል ዘርፍ አለ። አረ አሁን ኬለትራውስ ብንመለከት አብሮ ማህበረሰቡ ላይ እኩል መሰራት ያለበት፣ ሙያተኛውን መሰራት ያለበት መሰል ተቋማትም ይህን እናዘጋጀለን የሚሉ ተቋማትም ለምን እንደዚህ በዚህ መንገድ ኒውትራል በሆነ መንገድ ስራ ላይ ተመሰርቶ ምን ማለት እንደሆነ እያስገነዘቡ ግንዛቤ እየፈጠሩ እንዲያደርጉ ማድረግ በጣም ያስፈልጋል። ስለ ተሸላሚዎች ምርጫና ሸላሚ ቡድኖች አሰራር አጥብቀው የሚጠይቁ የሚዲያ ሰዎች አለመኖራቸውን በመጥቀስ አቶ አንተነ ይከራከራል። ኢንተርቪው አድርጎ የሚጠይቅ የለም። ለምሳሌ መንግስቶቻ ሳይሆን ሚዲያውም ወይም ሰውም ስንል ለምሳሌ በሕዝብ ድምፅ ብቻ ቦት የሚቀበሉ የሽልማት አይነቶች አሉ። የሚያገር ባለው ልማት ባለሙያ ደግሞ መድበው ቦት የሚያሰጡ አሉ። አሁን እኔ በማውቀው ልክ እንኳን ማለት ነው እና አሁን ንፁህ ናቸው ንፁህ አይደሉም እያልኩ ለሆነ እጅም ሳይሆን በህዝብ ድምፅ ኦንላይን ቦት ሲደረግ ህ ሲስተሙ ያሳያል። ያው ማነፕሬት ነገር አይደረግም፣ ይደረጋሉ አልገባ ግን ሲስተሙ ያሳያል። ምን ይላል? ይሄንን የሚወቀሱትም አካላት ይሄው እንደዚህ ነው ያደረግነው ይሄን የሚመስለልበቱ ይሄ ነው፣ ይሄ ነው፣ ይሄ ነው ብለው በአገኙት መንገድ ፐብሊሲቲ አይሰሩበትም። ሌላውም ይሄን መጠየቅ የሚችልም የሙያ ዘርፍ ተቋም ምናምን የትኛውም አካል ብዙ ኢንሲስት አያደርግም የአንድ ሰሞን ወሬ ይሆንና ያልፋል። እና ይሄ ቼክን ባላንስ ሲስተም ማረጋገጥ አለመቻላችን፣ ተጠያቂነትን ማሰን አለመቻላችን ከአወቃቀሩ ባሻገር የሚመጣ ችግር ነው ብዬ አስባለሁ። አቶ አለማየሁ በመገናኛ ብዙሀንም ይሁን በኪነ ጥበብና በሌሎች በየሙያ ዘርፉ የሚሰጡ ሽልማቶች በሙያው የተወሰነ ክፍል ላይ ብቻ የማተኮር ነገር ይታይባቸዋል ይላሉ። ተሸላሚ ሲታሰብ በእያንዳንዱ ሙያ ውስጥ የተለያዩ መስኮች መኖራቸውን እንደሚከተለው ይዘረዝራሉ። መገናኛ ብዙሀን ሲባል አሁን ለሰው ጋዜጠኛና ሪፖርተር ይመስላል። ግን ወደ ውስጥ ሲገባ ዝርዝሩ ብዙ ነው። ካሜራማን አለ፣ ኤዲተር አለ። በኤሌክትሮኒክ ሚዲያ ሲቆጠር ሲዘረዘር በጣም ብዙ ነው። በመገናኛ ብዙሀንም እንደዛ ሆነ። ሁሉም እንደዛ ነው። ሙዚቃ ሲባል ድምፃዊ ብቻ አለም የመሳሪያ ሙዚቃ ተጫዋች ያለ የዜማና የግጥም ደራሲዎች አሉና በቲያትሩ ማዘጋጃ ያለ ተዋና ያለ የመጠቅ ጀርባ ስራ አለ። ጋዜጠኛ ኤርሚያስ የሽልማትን አስፈላጊነትና ጥቅም በማስረዳት በአግባቡ ካልተመሩ ሊያስከትሉ የሚችሉትን ጉዳት እንደሚከተለው ያስረዳል። በመሰረተ ሀሳቡ ሽልማት በጣም ጠቃሚ እና በጣም አስፈላጊ ነገር ነው በመርህ ደረጃ በሀሳብ ደረጃ ሽልማት በጣም አስፈላጊ ነገር ነው በሁለት ምክንያት ነው ሽልማት በጣም አስፈላጊ የሚሆን የመጀመሪያው ነገር በአንድ የሙያ ዘርፍ ላይ ጥሩ አበርክቶ ላበረከቱ የተሻለ ነጥሮ የሚወጣ ስራ የሰሩ ባለሙያዎች ስራቸው እውቅና የሚያገኝበት ለነገ የተሻለ ስራ ለመስራት ደግሞ ስንቅ የሚሆን የሞራል መነሳሻ የሚሆን ነገር ይሆናቸዋል። ለሙያ እድገት፣ ለፕሮፌሽናሊዝም እድገትም የራሱን አስተዋጽኦ ያደርጋል። የሰራ ሰው ሲመሰገን እውቅና ሲሰጠው ሲሸለም በቀጣይ በዚሁ ከፍ ባለ ደረጃ ሙያውን ይዞ የሚቀጥልበት እድል የሚፈጥር ነገር ነው። ሁለተኛ ደግሞ በእንዲህ ያለ በተለያየ ሙያ ዘርፍ ውስጥ ነገ ከነጎዳያ ተሳትፈው እነሱም የራሳቸውን አስተዋጽኦ ለማበርከት ስለሚፈልገው ለቀጣዩ ትውልድ ደግሞ እንዲሁ ያንን የሽልማት ፕሮግራም እውቅና በአገር ደረጃ እውቅና ሲሰጥ ሽልማት ሲሰጥ የሚመለከቱ ታዳጊዎች ደግሞ እኔም ነገ እንዲህ ያለ ሙያ ውስጥ ከፍ ያለ ደረጃ ያለው ስራ፣ የላቀ ደረጃ ያለው ስራ ብሰራ እንዲህ ያለ አገራዊ እውቅና የማገኝበት እድል ይኖራል የሚል ለሚቀጥለው ትውልድ ማነሳሻ ከፍተኛ አስተዋጽኦ አላቸው። ነገር ግን ይላል ኤርሚያስ ነገር ግን እነዚህ የሽልማት ፕሮግራሞች ወይም የሽልማት መርሃ ግብሮች በተገቢው ዓላማ እና በተገቢው መንገድ ካልተካሄዱ ከጥቅማቸው ጉዳታቸው የሚያመዝንበት ሁኔታ ይፈጠራል። ምክንያቱም ተገቢውን ሂደት ያላለፈ ወይም በተገቢው መርህ ላይ ያልተመሰረተ የሽልማት ፕሮግራም ሙያዊነትን ማዳከም፣ ቀጣዩ ትውልድ ትክክል ያልሆነ ግንዛቤ በአንድ የሙያ ዘርፍ ላይ እንዲይዝ የማድረግ እንዲሁም ደግሞ በሙያተኞች ዘንድም እንዲሁ ትክክል ያልሆነ ግንኙነት እንዲፈጠር ያደርጋል። በጣም ጥሩ የሰሩ ሰዎች እያሉ በተለያየ መርህ አልባ በሆነ ግንኙነት ጥሩ ያልሰሩ ሰዎች ሽልማት ሲያገኙ ወይም ትክክለኛ ባልሆነ የአመራረጥ ሂደት እንዲያሉ ሰዎች ሽልማት ሲያገኙ የፈሩ ሰዎች ሞራል ይጎዳል። በሙያውም ላይ እንዲሁ የራሱ የሆነ አሉታዊ ጎን ይኖረዋል ማለት ነው። በቀዳማዊ ኃይለ ሥላሴ ዘመነ መንግስትና በኢህአዴግ ዘመን በመንግስት የሚታገዝ አንድ የሽልማት ወይም እውቅና ሰጪ ድርጅት ብቻ የነበረ ሲሆን ዛሬ ምንም እንኳ ብዙዎቹ ቋሚና ተከታታይ ባይሆኑም ባለፉት አራት አመታት ውስጥ ከሀያ በላይ የሽልማትና እውቅና ሰጪ ድርጅቶችና ዝግጅቶች መኖራቸውን ተረድተናል። አቶ አንተነህ ሰይፉ ጋዜጠኛ ኤርሚያስ በጋሻው እና አቶ አለማየሁ ገብረ ሕይወትን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። በኢትዮጵያ የሚሰጡ ሽልማቶችን አስመልክቶ የተሰናዳውን ዝግጅት ነው አዳምጠን የተመለስ ነው። አድማጮቻችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን የዳሰስንበት የምሽቱ የመስታወት መሰናዷችን ይህን ይመስል ነበር። ፕሮግራማችንን ከማጠናቀቃችን በፊት ግን የሸዋንዳኝ ኃይሉን ሰምታ ይሆን እንዴ ሙዚቃ እንጋብዝ። Sarkat I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, i am Car. ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዶችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው። እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና እደሩ።